ሰላም፣ እንዴት ዋላችሁ? ከዛሬ ዜና ጋር እኔ በስተ አምደላ ከህዝቡ ሲዲ አይዋ የአይዋ ገዢ ኪምራንዶስ ግዛቱ በኮቪድ አስራ ዘጠኝ ክትባት ላይ ጭማሪ ያገኛል ብለዋል። ሆኖም የፍላጎቱ አሁንም ካለ ቅርብ ውስጥ እጅግ ያላቀ ነው። የአይዋ በአሁኑ ጊዜ በሳምንት ወደ 19ሺ አይዋኖች ለመከተብ በቂ መጠን ይቀበላሉ። ገዢ ኪምራንዶስ ከቀጣይ ሳምንት ጀምሮ ይህ ቁጥር በ16 ፐርሰንት ወደ ሀያ ስምንት ሺ ሊጨምሮ እንደሚገባ ተናግረዋል። ነብራስካ በአሁኑ ጊዜ ወደ ሀያ ሶስት ሺ አምስት መቶ ገደማ ክትባት እያገኙ ናቸው። ነገር ግን ቁጥሩ አሁንም ቢሆን በደረጃ ኤቢ በደረጃ አንድ ውስጥ አይዋን ለመከተብ የሚያስፈልግ መጠን በታች ነው። ይህ እድሜያቸው ከስልሳ አምስት እና ከዚያ በላይ የሆኑ እና ስድስት መቶ ሺህ በላይ ሰዎች የሚያዝ የመጀመሪያ ምላሽ ሰጪዎች በትምህርት ቤት ሰራተኞች፣ እና የህፃናት እንክብካቤ ሰራተኞች ይጣላሉ ያጠቃልላል ብሏል። የሶላን ዲስትሪክት የጤና ባለስልጣናት በመጀመሪያ ክትባት በዚህ ሳምንት ለጤና እንክብካቤ ሰራተኞች ማሰራጨቱን አጠናቋል። ከዚያ እድሜያቸው 65 እና ከዚያ በላይ ለሆኑ ሰዎች ትኩረት ይሰጣል ብለው ይጠበቃሉ። ይህ በእንዲህ እንዳለ በኮቪድ-19 መጠኖች ብድበሪ ከዋኒ ውስጥ መውደቃቸውን ቀጥለዋል። የአስራ አራት ቀናት የሙከራ አዎንታዊ አሁን በስምንት ነጥብ ፐርሰንት ላይ ይገኛል። ይህም ላለፈው ጥቂት ሳምንት ላለመቁረጥ ወደ በታች የሄደ ጊዜ ነው። የሟቾች ቁጥር አንድ መቶ ሰማኒያ አንድ ላይ በአምስት ቀን ቆይቷል። ሮብ ዕለት የአዊ ህብረተሰብ ጤና መመሪያ በኮቪድ-19 ውስብስቦች ችግሮች ምክንያት ስምንት ተጨማሪ ሰዎች መሞታቸውን ሲገልጹ። በአጠቃላይ የሞቱ ሰዎች 4,500 ከስንት እንደደረሱም ገልጿል።